በከባድ የአየር ንብረት ለውጥ በዓለም አቀፍ ደረጃ ባስከትለው ከፍተኛ ሙቀት የተነሳ የጅቡቲ ተመላላሽ በሆኑ የከባድ መኪና አሽከርካሪዎች ላይ የሞትና የጤና እክል ማጋጠሙን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አስታውቋል። ይህ ነዳጅ አቅራቢ ባለ ንብረቶችም ሆነ ጉዳዩ የሚመለከታቸው መንግስት አካላት ዘመናዊ አሰራርን በመከተል በአሽከርካሪዎች ላይ የሚደርሰውን ጉዳት እንዲቀንሱ አስፈላጊውን እንዲያደርጉም ተጠይቋል። ኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ጅቡቲ ውስጥ አሽከርካሪዎች ተራቸውን በመጠበቅ የሚደርስባቸውን መጉላላት ለማስተካከል ውይይት ለማድረግ መታቀዱን አመልክተዋል። መስፍን አራጌ የዚህን ጉዳይ ዝርዝር ይዘዋል። በዓለም አቀፍ ደረጃ የጨመረው ሙቀት በጅቡቲ ተመላላሽ አሽከርካሪዎች ላይ የሞትና የጤና እክል ማስከተሉን የገለጹት በኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዶ በአጋም መስኖ የሰኔ ወር ብቻ ሶስት አሽከርካሪዎች ሕይወታቸው ማለፉን ጠቁመዋል። በተፈጠረው የሙቀት ጫና ምክንያት ሶስት አሽከርካሪዎች ናቸው የሞቱት። አንዱ አሽከርካሪ መኪናው ስር እንደተኛ ነው የሞተው። አንዱ ደግሞ ወረፋ እየጠበቀ ባለበት ሰዓት ያው ከፍተኛ ሙቀት ስላለ እዚያ አካባቢ ነው። አንዱ የባህር ሰራተኛ ነው። በርካታ አሽከርካሪዎች ደግሞ ይሄ ከግቢት ጋር በሙቀት ምክንያት ከሚፈጠሩ በሽታዎች ከበሽታ ያለባቸው አሽከርካሪዎች ተጎድተው ወደ ሀገር ውስጥ እየገቡ ቤታቸውን ረፍት ይገባሉ ሆስፒታል እየገባሉ። ስማቸውን በሚስጥር እንዲያዝ የጠየቁ አንድ አሽከርካሪ በቅርብ የሚያውቁት አሽከርካሪ ጓደኛቸው ህይወት ሲያልፍ ጅቡቲ ውስጥ እንደነበሩና ለህይወት በእጅጉ የሚያሰጋ ሙቀት ሲገጥማቸው የሰሞኑ የመጀመሪያቸው እንደሆነ ይናገራሉ። ጋላፊ የሚባለው ወርጥን አካባቢ የመኪናዬን የሙቀት መለኪያ ሳየው አርባ ስምንት ዲግሪ ሴንቲግሬድ ሙቀቱ ብቻ ሳይሆን አየር ንፋስ ከሌለ መተንፈስ አትችልም። ጉሮሮ ሁሉ ይደርቃል። በዚህ ምክንያት አሁን የሞተ ልጅ እኔ የማውቀው ልጅ በቅርብ ነው የሞተ አቶ ሰለሞንም አሽከርካሪዎች ወደ ጅቡቲ ወደብ ገብተው ለመጫን ተራ በመጠበቅ የሚያሳልፉት ረጅም ጊዜ ለሕይወታቸው አስጊ ሆኗል ሲሉ ያስረዳሉ። አሽከርካሪዎች በዓለም አቀፍ ሕግ መሰረት ወደቡ ላይ ወይም ኢትዮጵያ ባስቀመጠችው ሕግ መሰረት ወደቡ ላይ ቆይተው የሚወጡበት የሰዓት ሊሚት አለ። በተወሰነ ሰዓት ውስጥ ነው ጭነው መውጣት ያለባቸው። ነገር ግን ወረፋ እየጠበቁ አስር ቀን አስራ አምስት ቀን ሀያ ቀን ይጠብቃሉ። ጅቡቲ መቆሚያ ቦታው ከአንድ ሺ አሽከርካሪ በላይ አይይዝም። ግን ከሁለት እስከ ሶስት ሺ አሽከርካሪ ይገባና ይጣበባል። በፊት አንድ አሽከርካሪ በዚህ ቀን ትጭናለ ሲባል ከኢትዮጵያ ወጥቶ ይገባል ልዛ ጅቡቲ በስድስት ሰዓት ውስጥ ወይ በተወሰነ በአራት ሰዓት ውስጥ ቶሎ ጭኖ ይወጣል። ነገር ግን ልክ ካምፓኒዎች፣ ባለሀብቶች በካምፓኒዎች ስር ሆኖ ስለሆነ ነዳጅ የሚያመላልሱት ልክ ነዳጅ ያራግፎ ወይም ደግሞ ሌላም ጭነት እንደዚህ የደረቅ ጭነትን ማራግፎ ኢትዮጵያ ውስጥ ካራገፈ በኋላ ውጣ ነው የሚባለው። ባለሀብቶቹ ናቸው። በተለይ ስለዚህ እዛ ኦርደር ሳይደርሰው ጅቡቲ ይሄዳል። እዚህ እንዲቀመጥ አይፈቅድለትም። አሰራሩ መሆን የነበረበት ምንድን ነው? አንድ አሽከርካሪ ከዛ ጭኖ ይመጣል። ሀገር ውስጥ አራገፈ በኋላ ኦርደር ይመጣለታል። በቴክስት ይደርሰዋል። በዚህ ቀን ትጭናለህ የሚል ይደርሰዋል። በዛች ቀን ሲደርሰው እዛ ሄዶ ጭኖ ይመጣል። አሁን ግን ምንድን ነው? አራግፎ ሲመለስ ባለሀብቱ ውጣ ይለዋል። ከአስራ ስምንት ዓመታት በላይ በቆዩበት የአሽከርካሪነት ስራ በሚያገኙት ገቢ ስድስት ቤተሰብ እንደሚያስተዳድሩ የሚናገሩትና በስራዬ ላይ ተጽዕኖ ስለሚፈጠር ስሜ አይገለጽ ያሉ ሌላ አስተያየት ሰጭ ደግሞ የተቀናጀ የወረፋና የመረጃ ስርዓት ባለመኖሩ ጅቡቲ ውስጥ እስከ ሶስት ሳምንት የሚቆዩበት አጋጣሚ አሁንም እንዳለ ገልጸዋል። ለዚህም የተሽከርካሪውን ባለቤት ማለትም ባለሀብቱን ተጠያቂ ያደርጋሉ። ትልቁ ችግር የት ነው ያለው መሰለ፣ ባለሀብቱ ጋር ነው። አሁን ባለሀብቱ ሂድልህና በሚያሰማራ ሰዓት ባለቤቱ መኪናውን ይዞ የግዴታ ወደ ጅቡቲ ነው የምትሄደው። አንተ መሄድ ካልቻልክ፣ በቃ ወይ ሌላ ሹፌር እመጣለሁ አንተ ወረድ ይልሃል። ከዛ በኋላ እዛ ከዚጋባና ከአስር እስከ አስራ አምስት ቀን የመቆም እድል እየመጣ መጣ። ከቅርብ ጊዜ ወዲህ እንደሚታወቀው የሙቀት ቴምፕሬቸሩ እስከ ሀምሳ መድረስ ችሏል። በዚህ ሙቀት ውስጥ ደግሞ ለልብ መሽታ፣ በእድሜ መግፋት፣ በድካም፣ በተለያየ ችግር የተለያየ ጉዳት ያለባቸው ሰዎች ደግሞ ለሞት እየተዳረጉ ነው። አሽከርካሪዎቹ ባነሱት የስራ ዋስትና ስጋት ላይ አስተያየት የሰጡት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ተከታዩም ብለዋል። አገር አቋራጭ አሽከርካሪዎች ላይ ከስራ ባህር ያ شو <applause> رايك <applause> ረጅም ሰዓት ስለሚሄዱ መቼ ነው እረፍት መውሰድ ያለባቸው? ስንት ሰዓት ነው መስራት ያለባቸው? በመልኩ ነው መስራት ያለባቸው የሚል ህጉ የሚደግፋቸው ስለሆነ ስራውን በህጉ ላይ ከተቀመጡት ውጭ ማለትም፣ ለምሳሌ ድርጅቱ ከስሮ ወይም ስራው ማይኖር ከሆነ ሰራተኛውን ያው ያሰናብታል። ቁጭ ብሎ ደግሞ ስለማይቀበሉ እንኬዝ ሰራተኛው ጥፋት ኖሮበት ጥፋት መኖሩ በህግ ተረጋግጦ የዲሴፕሊን እርምጃ ከተወሰደበት ያው የዲስፕሊኑ ክብደት ታይቶ ከስራ እስከ ማስወጣት ድረስ ሊሄድ ይችላል። ከዚህ ውጭ ግን የሚደረጉ የስራ ስንብቶች ህገ ወጦች ናቸው። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የቦርድ አባል አቶ ጌትነት መሐመድ በአሽከርካሪዎቹ የተነሳውን ቅሬታ ለመፍታት ማህበራቸው ጥረት እንደሚያደርግ አስታውቀዋል። ይሄ ነገር ሀሳብ ተደሶ ነበር ከሾፌሮች ማህበር ሾፌሮች እዛ ከመግባታቸው በፊት ወረፋውን የሆነ ቦታ ላይ ቆመው እየጠበቁ የሚገቡበት መንገድ ይመቻቸ የሚል ሀሳብ የእኛም ሀሳብ ነው። ነገር ግን በትራንስፖርተሩ በኩል ከትራንስፖርተሩን እንወክላለን በእርግጥ ሁሉም ሰው የሚሽሎክሎክ ነገር አለ። አንዱ ሲቆም አንዱ የሚሄድ ነገር አለ እና ከዚህ በፊትም እንደዚህ እውቀት በሆነ ጊዜ የዚህ ዓይነት ሀሳቦች ሲነሱ እኩል ሆኖ የመቆምና ያንን ነገር ወደ ተግባር መተርጎም ደር ላይ ትንሽ ችግሮች አሉና ና እኛ እንደቅድ የያዝነው ነገር ከአባላቱ ጋራ ስብሰባ አድርገን ስራየተን አንድ ስምምነት ላይ መድረስ ነው። የሽበሮች ማህበር እንጨምረን ጠቅላላ ጉባኤ እናደርጋለን የሚል ሀሳብ አለን። በተጨማሪም ጅቡቲ ውስጥ ህይወታቸው አለፈ አሽከርካሪዎችን አስከሬን ከሕክምና ተቋም ለማስወጣት ከፍተኛ ገንዘብ መጠየቁ ችግሩን ድርብርብ እንዳደረገው አቶ ሰለሞን አመልክተዋል። ህይወታቸው ሲያልፍ ከአንድ ሚሊዮን ብር በላይ ነው የሚጠየቀው፣ ወደዚህ ለማምጣት ለአስከሬን። ይህንም ማንም አይከፍልም፣ መንግስትም አይከፍልም። ለምሳሌ ባለፈው ከሞቱ ከሁለቱ መካከል አንዱን በላይነህ ግን እንዲ ስለነበር እሳቸው እሳቸውን እናመሰግናለን። በቃል ደረጃ እሳቸው ናቸው ወጪውን ችለው አቀባበል አድርገው እስከ ቤተሰቦቹ ድረስ ሽ አሽከርካሪዎች ዛ በ ሙቀትን በአደጋ በተለያየ አደጋ በሚሞቱበት ሰዓት ያስከሬን እዛ የሚቀበሩ ናቸው። ይገርማል። በገንዘብ እጥረቱ አሽከርካሪዎቹ ላነሷቸው ቅሬታዎች ምላሽ እንዲሰጡን በትራንስፖርትና ሎጂስቲክስ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አመለወርቅ ህዝቅኤልን አግኝተናቸው ተደጋጋሚ ቀጠሮ ከሰጡን በኋላ ስልካቸው ሊነሳልን አልቻለም። ከዓለም አቀፉ የሙቀት መጨመር ጋር ተያይዞ የሀጅ ስነ ስርዓት ለመፈጸም ወደ ሳዑዲ አረቢያ ከተጓዙ አማኞች ከአንድ ሺህ ሶስት መቶ በላይ የሚሆኑት ሕይወታቸው ማለፉ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ